አፍሪካ አሁን ካለው ጥራት የሌለው የኢኮኖሚ እድገት በመውጣት ጥልቀት ያለው ለውጥ ማምጣት አለባት ሲሉ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ተሰናባች ዋና ጸሐፊ ካርሎስ ሎፔዝ አሳስበዋል። የምጣኔ ሀብት እድገት ቢኖርም በድህነት ውስጥ የሚኖረው ህዝብ ቁጥር አለመቀነሱን ሚስተር ሎፔዝ አስታውቀዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘግቧል። ካርሎስ ሎፔዝ ላለፉት አራት ዓመታት ዋና ጽህፈት ቤቱ አዲስ አበባ የሆነውን የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን በዋና ጸሐፊነት መርተዋል። ሀሳቦችን ከማፍለቅ ለተግባራዊነታቸው እስከ መስራት ከፍተኛ አስተዋጽኦ ማድረጋቸው፣ በዘርፉ ባላቸው የጠለቀ እውቀትም አፍሪካ በቀረው ዓለም ስለሚገባት የተሻለ ቦታ ጠንክረው መስራታቸው ይነገርላቸዋል። በተለይ አሁን የስራ ጊዜያቸውን ማጠናቀቃቸውን ተከትሎ እንዲህ አይነት አስተያየቶች እየተሰነዘሩ እየተደመጡ ነው። መቀመጫቸውን አዲስ አበባ ካደረጉ የውጭ ዜና ሰራተኞችና ዘጋቢዎች ጋር ባደረጉት ቆይታም ይኸው ተንጸባርቋል። በእርሳቸው የአመራር ዘመን የተሻለ ስራ መሰራቱ ተጠቁሟል። ከአህጉሪቱ ኢኮኖሚ አንጻር መሬት ላይ ያለውን ተጨባጭ ሁኔታ የተመለከተ ማብራሪያም ሰጥተዋል። ሚስተር ሎፔዝ በኃላፊነት የቆዩባቸው አራት ዓመታት በአህጉሪቱ ስላሉ አገራት የኢኮኖሚ እድገት ብዙ የተነገረባቸው ናቸው። አብዛኛው ሕዝብ ከዚህ እድገት ተጠቅሟል ወይ የሚሉ ጥያቄዎች ግን ሲነሱ ቆይተዋል። ይህንኑ የጠቀሱት ሚስተር ሎፔዝ አብዛኛው ሕዝብ ሊጠቀም የሚችለው አሁን ያለው የእድገት አካሄድ ሲቀየር መሆኑን አብራርተዋል። የሚያስፈልገን ጥልቀት ያለው ለውጥ እንጂ ጥራት የሌለው እድገት ብዬ የምጠራውን አሁን ያለውን አይነት እድገት አይደለም። ጥልቀት ያለው እድገት ያስፈልገናል። የኢኮኖሚውን መዋቅር የሚለውጥ እድገት፣ ምርታማነትን ከግምት የሚያስገባ እድገት፣ የሥራ አጥነትን መጠን የሚቀንስ እንጂ የሥራ ዕድል ፈጠራውንና የሥራ ፈላጊውን ቁጥር በትይዩ የማያስኬድ እናም፣ በመሠረታዊነት ያለብን ፈተና ይሄ ነው። ምላሽ ልናገኝለት የምንፈልገውም ሁል ሁልጊዜ ነው። አ ሎት ኦፍ ፒፕል ፍሮም ኪቤራ ኦር ፍሮም መርካቶ ሃቭ ግሮውን አውት ኦፍ ፖቨርቲ ከኬንያው ኪቤራ እስከ መርካቶ በርካታ ሰዎች ከድህነት ቢወጡም የሕዝቡ ቁጥር ከፍተኛ ስለሆነ በዝቅተኛ ደረጃ የሚኖሩ ሰዎች ቁጥር አልቀነሰም። እናም አሁን ከምንሠራቸው በበለጠ መሥራት ይኖርብናል። የበለጠ ቁጥር ያላቸውን መሪዎች መዋቅራዊ ሽግግር መፈክር ሳይሆን ልንለውጣቸው የሚገቡ ለመሆናቸው የተመለከተ ስለመሆኑ ማሳመን እንደምንችል ተስፋ አደርጋለሁ። በአፍሪካ የድህነት መጠን መቀነሱን የሚያሳዩ መረጃዎች አሉ። በተቃራኒው ግን እንደ አውሮፓውያን አቆጣጠር በ1990 ከነበረው የድሃው ሕዝብ ቁጥር አሁን ያለው እንደሚበልጥ እነዚሁ መረጃዎች ያመለክታሉ። ካርሎስ ሎፔዝ ከአሁኑ ኃላፊነታቸው ቀደም ሲል የቀድሞው የተባበሩት መንግስታት ድርጅት ዋና ጸሐፊ የኮፊ አናን የፖለቲካ ክፍል ኃላፊ ነበሩ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ